ፕሮፌሰር ብሩክ ኃይሉ፣ በቅድሚያ ጤና ይስጥልኝ እንደምን አመሸው። ጤና ይስጥልኝ አቶ ሰለሞን፣ እግዚአብሔር ይመስገን እንዴት አመሸ? እግዚአብሔር ይመስገን። ለጊዜው አመሰግናለሁኝ። በቅድሚያ ሰሞኑን የዩናይትድ ስቴትስ የምርጫ ዝግጅት እየተጋጋለ ነው ያለው። ሁለቱም ፓርቲዎች ዋና ዋናዎቹ ፓርቲዎች ጉባኤዎቻቸውን አጠናቀዋል። በአጠቃላይ እስቲ የእነዚህን ጉባኤዎች አካሄድ ዝግጅት፣ በአይነታቸውም የመጀመሪያ ስለሆኑ እንዴት ገመገሙት? እንዴት አገኙት እርስዎ ፕሮፌሰር ብሩክ? በመጀመሪያ ለተሰጠኝ እድል በጣም አመሰግናለሁ። የሁለቱ ግዙፍ ፓርቲዎች ኮንቬንሽን በአራት ዓመት አንድ የሚደረጉት በጣም የተለዩ ነበሩ። የተለዩ የሚያደርጓቸው ባለው በዘመነ ኮሮና ልበልህ፣ የእሱ ኢፌክት ነው መደረግ የነበረበት ትልቅ አዳራሾች ውስጥ አራት ሺህ አምስት ሺ ጋዜጠኛው ከዛም በላይ ስድስት ሰባት ሺ ጋዜጠኛ በተገኘበት፣ ብዙ ይጮሃል፣ ብዙ ይዘፈናል፣ ብዙ ታምቡራል፣ ብዙ ይህ አሜሪካ ከተወለደች ጀምሮ ያለው የፖለቲካ ካሄዶችና ቀስቀሳዎች አሉ። ከእያንዳንዱ ስቴት ዴሊጌትስ ይባላሉ የተወከሉ ዴሊጌትስ ይመጣሉ፣ ታዛቢዎች ይመጣሉ። ብዙ ሺ ሰው የሚተራመስበት ብዙ ሁባና ይላሉ። እዚህ ሀገር ኮት አንኮት ብዙ አስቂ ነገሮች ሆኖም ግን ሁሉም መድረክ እየወሰደ የሚናገርበት የመጪዎቹ ደግሞ ፓርቲ ወጣት ጀኔሬሽኖች መድረክ ላይ ወጥተው አለን አለን የሚሉበት፣ ጎምቱና ሽማግሌ የሆኑ ፖለቲካ መሪዎች ደግሞ እስካሁን ወሰዱትን አቅጣጫ እና የሚቀጥሉትን አራት ዓመት አቅጣጫ በምን የሚሄድበት የሚሉትን እውቀታቸውን ውዝደማቸውን የሚሰጡበት ነበር። እንደው ነበርን በለውና እና የአሁኑ ኦንላይን ነው የተደረገው። በኦንላይን ነው የተለያዩ መድረክ ፕላትፎርም ሲስተም ነው ውይይቱ የተደረገው በዲሞክራቶቹ ጀምር የእነሱ ላቅና ትንሽ ኤላቦሬት በሆነ ሁኔታ ነው የተካሄደው። በሚገባ ከአምሳም ስቴቶች ጋር ተገናኝተው በኦንላይን እድሜ ለቴክኖሎጂ፣ አትሊስት ዋና ዋና ነገሮችን በሚገባ አከናውነዋል ማለት እችላለሁ። እንደገና ጊዜው ኮሮና ጊዜ ነው እና ከተወዳዳሪዎቹ ከጆ ባይደን ተፎካካሪው ምክትላቸውም የተመረጡት ካሜላ ሃሪስ ሳያሰልሱ የአፍ መከለያ አድርገው ለህዝቡ ጥሩ መልእክት ራስን ጠብቁ ራሳቸውን ጠብቁ የሚል መልእክት ያስተላልፉ ሆኜን ያገኘኋቸው። ማለትያፍና ፍንጫ መሸፈኛዎችን እያደረጉ ማለት ነው። ከኮሮና ቫይረስ በሚገባ ሪፐብሊካኖች ላይ እንግዲህ ይመጣበታሉ። አላየንም፣ ምክንያቱም ትርጉም አለው። ሁሉም አሁን ወንድሜ እንዳልከው ሴት ቀን በፊት የተጠናቀቀው እነሱም ከሞላ ጎደል ኦንላይን በሆነ ፎርማት ተገናኝቶ ስብሰባቸውን አድርገዋል። ግን ትንሽ ኢላቦሬት አይደለም የተለየ ነው። ፓርቲ ኮንቬንሽኑ ክርክርም ሆነ ሀሳቦች ብዙ አልታዩም። በተለያዩ ቦታዎች የተደረጉት ፓርቲ ኮንቬንሽኑ አንላይክ አዘር ታይምስ እንደ ሌሎቹ ጊዜ ሳይሆን ሳይሆን ፕሬዚደንት ትረምፕ በራሳቸው ልበልህ አቅጣጫ በራሳቸው ሮድማፕ የቀረጹትና እሳቸው ላይ ያጠነጠነ እንጂ ሁሌም እንደሚደረገው እሳቸው ለሁለተኛ ጊዜ እንደቀረቡ ካንዲዴት ሆነው ሳይሆን በቃ ሁሉ ነገር እንዳለቀ አድርጎ ይሄ ራሱ ለየት ያደርገዋል። በሙሉ እሳቸው ይሄ ለየት ያደርገዋል። እንደገና ክርክር፣ ውይይት ያን ሀይል አልታየም። ሁለተኛ የሪፐብሊካን ፓርቲ ጎምቱ መሪዎች ወጥተው የልባቸውን አልተናገሩም። ዩዥዋሊ በአሜሪካ ስርዓት ምንድን ነው አንድ ሰው ለሁለተኛ ጊዜ እንደገና ለፕሬዚደንት ቢሮ ጥንቅሉ ምህረት የለውም። ምህረት የለውም ማለት ጨዋነትን ተንተርሶ በሚገባ ነው። ይህን ሀሳብን ባለፈው አራት ዓመት ተግባራዊ አላደረክም፣ አሁን ደግሞ በሚቀጥለው ስንደግፍ ይህን ይህን ይህን ማድረግ አለብህ እዚህ ላይ ደክመሃል፣ ይሄ ላይ ለውጥ ማድረግ አለብህ። እዚህ ላይ ዲሞክራቶች አፐርሃንድ ያገኛሉ እና በዚህ በዚህ ማምከር አለብን እያሉ ግልጽ የሆነ ውይይት ይደረጋል። ይሄ በሙሉ ብዙ አልተገኘበትም። ኢንስቴድ የውዳሴ ነገር ይመስላል። በዛ ላይ እሳቸውን መደገፍ ጥሩ ነው፣ መብታቸው ነው። ግን የአሜሪካ እና ፖለቲካ እሱ ብቻ መሆን አልነበረበትም። ሪፐብሊካን ፓርቲዎች በዝርዝር ፓርቲ አጀንዳችን ይሄ ነው፣ ጉዳዮቻችን ለሚቀጥሉት አራት ዓመት ይሄ ናቸው በሚል መከራከር በደንብ ያስፈልግ ነበር። ይሄ አልነበረም። አንድ እንደገና ደግሞ በጣም ከአሜሪካ ታሪክ ለየት የሚያደርገው ፓርቲ ኮንቬንሽን ሲደረግ ኒውትራል በሆነ አካባቢ እንጂ ዋይት ሀውስ እና በህዝብ ፌዴራል ህንፃዎች ተደርጎ አይታወቅም። ዘንድሮ ግን ተጥሷል። ይሄ ለምን ቢባል አንድ ለፓርቲ የሚወዳደር ሰው ዋይት ሀውስ ሆኖ፣ ዋይት ሀውስ እንግዲህ ኒውትራል መሆን አለበት። እዛ ነው እንዲሁም መዝጊያው ትናንት ትናንት ወዲያ ያደረጉት ፕሬዚደንቱ። ይሄ ያልተለመደ ነገር ሆኗል። እዛ ላይም እንግዲህ ብዙ ክርክሮች፣ ብዙ ጎምቱ መሪዎች ወጥተው እንዲሁም አልተገኙ ማለት ይቻላል። ወጥተው ደጎዶ አሜሪካ ወጥተው ፕሬዚደንቱን እንደግፈሃለን ነገር ግን ይሄ የነገር ደግሞ ይታሰብበት ጉድላክ፣ አብረን እንቆማለን፣ አብረን እንሄዳለን የሚል ነገር የለም። ነገሩ የፓርቲ ካምፔን ይመስላል። እንዲሁም የሴሌብሬሽን ይመስላል እና ይሄ በጣም እውነቱን ለመናገር ሁሉም አድማጮች ገባ ብሎ እድሜ ለተለ ቴክኖሎጂ አይታይ ሲያደርጉ የዛሬን አስር ዓመት የዛሬን ስምንት የዛሬ ሀያ ዓመት የአሜሪካን ታሪክ ይሄ በሙሉ የጎደለ ነው። እና ፕሮፌሰር ብሩክ እንዳሉት ባለፉት ተከታታይ ዓመታት እኔም ራሴ እንደ ጋዜጠኛ እየተገኘውን በብዙዎቹ የፓርቲዎቹ ጉባኤዎች ላይ ስዘግባ ይቸዋለሁ እጅግ በጣም የሞቁ የደመቁ መድረኮች የዲሞክራሲ በዓል መሆናቸው በሚያሳይ ሁኔታ ነው ካሄዱ የነበሩት እነዚያ ጉባኤዎች በእርግጥ ያ ሁሉ ቅድም የጠቀሷቸው ክንዋኔዎች ትንሽ ቀዝቀዝ እንዲሉ ያደረጋቸው ይመስላል የዚህ ዓመት ክንዋኔ። እስቲ አሁን መጨረሻ ላይ ወዳነሱት ነጥብ ልመለስና ፕሬዚደንቱ ባደረጉት የመዝጊያና ዕጩነታቸውን የመቀበያ ንግግር ላይ በእርግጥ ረዘም ያለ ንግግር ነው ያደረጉት። ወደ አንድ ሰዓት ከሀያ አካባቢ የሚጠጋ ጊዜ ወስደው ነው የተናገሩትና እጅግ ብዙ ነጥቦችን አንስተዋል። እዛ ላይ ባለፉት አራት ዓመታት አከናውኛቸዋለሁ የሚሏቸውንና የዲሞክራቲክ ፓርቲው ዕጩ ጆ ባይደን ቢመረጡ ወደ ከፋ አቅጣጫ አሜሪካ እንደምትሄድ ተናግረዋል። ከዛ በተረፈ እርስዎ ሲጠቅሱ ትልልቅ የሚባሉ የፓርቲው መሪዎች ከጎናቸው አልቆሙም ብለውኛል፣ ወይም መቆማቸውን አላረጋገጡም ብለውኛል። ነገር ግን ደግሞ ብዙዎቹን አይተናል። ከሴኔቱ መሪ ጀምሮ እና ሌሎችም በሚኒስትር ደረጃ ያሉ የፕሬዚደንቱን ክንዋኔዎች እያሞገሱ ባለፉት ዓመታት ያደረጓቸውን ሲናገሩ አይተናል። እነዛን እና ምን ለማለት ፈልገው ይሆን በእርግጥ የፕሬዝደንቱን ስራዎች የማሞገስ ጀሳቸውን ስብዕና ከፍ የማድረግ ብዙ ንግግሮች ነበሩ በተናጋሪዎች ዘንድ ሁሉ። ነገር ግን ከጎናቸው አልቆሙም ወይም መቆማቸውን አላሳዩም ሲሉ ምን ማለቱ ይሆኑ ወይ? እንግዲህ ምን መሰልህ፣ ፖለቲካ ፓርቲዎች እና ተመራጮች ለፖለቲካ ስልጣን በዲሞክራቲክ ስርዓት ውስጥ እና ህብረተሰብ ውስጥ መሮጥ አለበት። ይሄ ያለ ነገር ነው። ይሄ ጥሩ ምንድን ነው። እንደዛ ሲሆን ደግሞ ተወዳዳሪ ናቸው። ሰው አንድ ተርም ሰርቭ አርገህ ሁለተኛ ላይ ተወዳዳሪ ሲሆኑ ሴታ ኮምፕሊ አይደለም፣ ድሮፕም ሊደረጉ ይችላሉ። ምክንያቱም አራት ዓመት ግምገማ ይደረግና በአንተ አመራር ይሄን ይሄን ይሄን አቺቭ አርገና ቅድም እንዳልኩት በዚህ በዚህ ወድቀናል የሚል ነገር ይሄ ቶታሊ ለአንድ ዲሞክራቲክ ህብረተሰብ ጤነኛ አካሄድ ነው ማለት ነው የምፈልገው ብሎ ያን ብዬ ነው። አሁን ምናየው ግን ውዳሴ ማርያሙ ያመዝናል። አያመስግናቸው ማለት አይደለም መብታቸው ነው ግን ከሱ በላይ ከውዳሴው አንደኛ ደረጃ ሳይ መሆን የለበትም። የሀገር ጉዳይ መቅደም አለበትም። ብዙ ጉዳዮች አሉ በንጥልጥ ሊያዩ አሁን በቃ ሁሉም ተነስቶ አሁን ያልካቸው ሰዎች ያልተገኙት አሉ። ብዙ የመጡት እንዳልከው የማጆሪቲ ሊደር የመሳሰሉት ሌሎችም እና ደግሞ በጣም በጣም አፍቃሪ ፕሬዚደንቱ የሆኑ ወዳጆቻቸው ተገኝተዋል። ጥሩ ችግር የለው። በግን በአሜሪካ ትራዲሽን ምንድን ነው የሚደረገው? በኩል ደረጃ ፓርቲ ውስጥ ሆነው የሚቀናቀኗቸው ሰዎች ሁሉ መጋበዝ አለባቸው። ይሄ ነው የአሜሪካ ስፒሪት፣ አሜሪካ ልየት የሚያደርገው መድረክ ተሰጥቶት የመተቸትና ህይወት ያለው ክርክር መደረግ አለበት። ይሄን ዝም ብሎ የካምፔንና የውዳሴ ይመስላል። ይሄንን ሰው ቢያው መሞር ገንዘብ የሚያገኝ ይመስለኛል። እና ከአንድ ይሆነ ምሳሌ የማጆሪቲ ፓርቲ ሊደር የሚጠበቀው መደገፉ እንዳለ ሆኖ አጀንዳ በአጀንዳ ይሄን ይሄን ይሄንን እንዲጠንከረናል ለሚቀጥለው ደግሞ ከኮንግሬስ ጋር ሴኔት ጋር ተባብረን እንዲግብ እናደርጋለን ወደሚለው ነው ብዙ ግን ተናጋሪዎቹ ብዙ ጊዜችን ወስዶ የሚናገሩት ጆ ባይደን መተቸት ነው ያለ ነገር ነው። ትችቱ ግን በአጠቃላይ ዝም ብሎ በጀነራል አስፔክት ነው እንጂ ስፔስፊክ ሆኖ አይደለም። ባላንሱን ያጣ ነው ለማለት ፈልጌ ነው። ባሳለፍ ነው ፕሬዚደንታዊ ዘመን ባለፉት አራት ዓመታት ውስጥ የዩናይትድ ስቴትስ ምጣኔ ሀብት እጅግ በከፍተኛ ሁኔታ በተፋጠነ ሁኔታ ሲያድግ አይተናል። በተከታታይ እስከ ኮቪድ አስራ ዘጠኝ ማለት ነው እና ፕሬዚደንቱ ለዚህ ክንዋኔያቸው እና ሌሎችን ብዙዎችን ቀደም ሲል ሲመረጡ አድርጋቸዋለሁ ይሉ የነበሩ ተግባራትን ከዓለም አቀፍ ግንኙነቶች ጀምሮ ማለት ነው አደርጋቸዋለሁ ሲሉ የነበሩትን ሲያደርጉ አይተናል። ብዙዎቹንም ደግሞ ለማድረግ ሲጥሩ አይተናል። አንዳንዶቹ ደግሞ በዲሞክራቲክ ፓርቲው አለመደገፍ እንደራሴዎቹ ማለት ነው ምክንያት የተጓተቱም አሉ እና ወደ ምጣኔ ሀብቱ እድገት ቢያንስ ቢያንስ እንሂድና ፕሬዚደንቱ ለዛ ክንዋኔያቸው የሚገባቸውን ሙገሳና አድናቆት ሊያገኙ አይገባቸውም? ጥሩ ጥያቄ ነው። እንደ ይገባቸዋል እንጂ ለሰሩት ይገባቸዋል። እንግዲህ በኢኮኖሚን ጀምር ሚሉ ውይታችንን እንዴት መሰለ አንድ ፕሬዚደንት ኢኮኖሚክ ውጤቱ ላይ ክሬዲት ይገባዋል አይገባዋል? እሳቸውም ይገባቸዋል። ለምሳሌ ጭብጥ ሆኖ ውይይታችን ብንሄድ ጥሩ ነው ብዬ ነው። ጂዲፒውን በተመለከተ ሁለት ሺ አስራ ስምንት ላይ ሁለት ነጥብ ዘጠኝ ነበር አኑዋል ግሮውዝ። ግሩም ነው የሀገር ውስጥ አጠቃላይ ምርቱ ማለት ነው አዎ፣ ሁለት ነጥብ ሶስት ነበር። ሁለት ሺ አስራ ዘጠኝ ባለፈው አመት ማለት ነው። ሁለት ሺ አስራ ሰባት ሁለት ነጥብ አራት ፐርሰንት ነበረ። ምንድን ነው እሳቸው ችግሩ ይሄ አቺቭመንታቸው እንዳለ ሆኖ ነው እራሳቸው ላይ ነው ስብነታቸው ላይ ነው የሚያተኩሩት። ሀገር ጉዳይ ራሳቸው ነው። ለምሳሌ ኮት ሳደርግል ግሬተስት ኢኮኖሚ ኢን ሂስትሪ ኮት ነው ማድረገው ካሉት እንግዲህ ብለው ነው ያሉት። ዌል አዎ ኢኮኖሚው አድገዋል፣ ግን ኢዜ ደግሬስስት ኢኮኖሚን ሂስትሪ አይደለም። ለዚህም ነው ጋዜጠኞችም ፖለቲካል ሳይንቲስቶችም ሪሰርቸሮችም የተቸዋቸው። በምን መልክ ነው አብረው እንዲመልሱልኝ፣ አሜሪካ መቼም የዓለም ሀያል ሀገር ነች፣ ግዙፏ ምጣኔ ሀብት ነች በዓለም ውስጥና ይሄ ግዙፍ ምጣኔ ሀብት አሁን እየገለጹልኝ ባሏቸው አመታት እና እየገለጹልኝ ባሏቸው መጠን እያደገ ከሄደ ምንድን ነው በዓለም ወይም በታሪክ እጅግ ትልቁ ምጣኔ ሀብት እንዳይሆን የሚያደርገው? እውነታቸው ለአብራራ ልሞክር ያሉት እንዳለ ሆኖ ግሬተስት ኢን ሂስትሪ ጥቁር አሜሪካኖችን እመጣለሁ። በእኔ አስተዳደር ስር ከሊንከን ቀጥሎ ከሊንከን የሚስተካከል ተደርጎ የማይታወቅ ህይወታችሁን፣ ኢኮኖሚያችሁን፣ ሶሻላችሁን ህይወታችሁ በሙሉ በተጠናከረ ሁኔታ አለውውጫዋለሁ ነ ይሄ ኤግዛጀሬት የሆነ አባባል አለ። በፖለቲካ ውስጥ መቼም ቶለሬት የምታደረገው ዲግሪ ግን እውነት አይደለም ግን እውነት አይደለም፣ አይደለም። ለምሳሌ ስራ የያዙ ጥቁሮች ብዛት፣ የሴቶች መቀጠር ብዛት እነዚህን በሚመለከት በእሳቸው የስልጣን ዘመን ከፍተኛ ለውጥ አልታየም ወይ? ታይቷል፣ ግን ግሬተስት ኢን ሂስትሪ አይደለም። ለምንድን ነው የምልህ መሰለህ? ለምሳሌ ኢኮኖሚ እድገቱን ጂዲፒ ያልኩት ቅድም የጀመርኩትን ገፋሪ ገባ እንዲቃን ትን ብል ከእሳቸው አስተዳደር በበለጠ በመጀመሪያ ተርማቸው ግሬተስ ተብሎ አቺቭ ያደረግ ቢል ክሊንተን ነው። ፋክቱ ነው አራት ነጥብ አምስት በ1999 4.7 እያለ ይቀጥላል። ለምሳሌ አንኤምፕሎይመንት እንውሰድ። ደግሬተስ ኢን ሂስትሪ ኢኮኖሚክ አቺቭ አድርግ ያለው አሉ። ይህም ትክክል አይደለም። አንኤምፕሎይመንት ሬቱ በሳቸው የስራ አጥነት መጠን ሶስት ነጥብ አምስት ነው። በትራምፕ ጊዜ ትክክል ነው፣ ግን ደግሬተስ አይደለም። ዝቅተኛ ግን፣ ነምበር ዋን ዝቅተኛ አይደለም። በአሜሪካ ታሪክ በፖለቲካል አናሊሲስ እና ፖለቲካል ሪሰርች እንደሚያሳየው ዝቅተኛ የተባለው ሁለት ነጥብ አምስት በሺህ ዘጠኝ መቶ ሀምሳ ሶስት ሃሪ ትሩመን እና አይዘናወር ሽግግር ጊዜ ነበረ። ይሄን ማለት ነው። ይሄ ነው እንግዲህ የሚፋለስ የእርሳቸው ኤግዛጀሬት ባደረጉ ቁጥር የራሳቸውን ውጤት ያዳክመዋል ማለት ነው። አንድ ፖለቲከኛ ደግሞ አንድ ወጥቶ ሪሰስ ካለ ወይ ፋደለ ፋክቱ ይታይ ይባላል። መርመር አለበት ይህ አይደለም ይሄ ነው ይህ አይደለም የሚሉ ውስጥ ይከተናል ለማለት ነው። አሁን ጊዜ ኢምፕሊመንት ነውና እንትኖ በተመለከተ ከዛ ውጪ እንግዲህ ሌላ ምሳሌ በዚሁ መቀጠል ካስፈለገ መቀጠል እንችላለን። ለምሳሌ ትሬድን በተመለከተ ከቻይና ጋር አንንግድን በተመለከተ እንደምታስታውሱ እንግዲህ ምንድነው? ይሄ ፋክትና ፋክት ያልሆነው እውነትና እውነት ያልሆነው ሚክስ ያደርጋል። ለምሳሌ ኮት ነው ማድረገው ዊ ቱክ ታፈስት ቦልደስት ስትሮንግስት ሃርደስት ሂቲንግ አክሽን አገንስት ቻይና ኢን አሜሪካን ሂስትሪ ብሎ እጅግ በጣም ብርቱ የሆነና ከባድ የሆነ እርምጃ ነው የወሰድ ነው በቻይና እንቅስቃሴ ላይ ነው ያሉት። ከዚህ በፊትም ሲወዳደሩ ቻይና ገንዘብን የማጭበርበር ይሁን እሳቸው እንደሚሉት ማለት ነው በተሳሳተ ሁኔታ የገንዘቧን አቅም እንዲዋዥቅ በማድረግ የምታደርገውን እንቅስቃሴ ለማስ ቆም መሰራለሁኝ ሲሉ ነበር። ወይም ደግሞ ፋይናንሻል ማኒፕሌተር እንደሚሏት ማለት ነው። እና እነዚህ እነዚህን ነገሮች ሁሉ አድርገዋል እኚህ ፕሬዚደንት። እውነት ነው ወይ ነው ጥያቄው? እሺ ምን ያህል እውነትነት አለው? ምን ያህል እውነት አይደለም ነው። ይህም ስታየው በኢኮኖሚስቶች እና በፖለቲካል ሳይንቲስቶች አይን ሚስተር ትራምፕ የወሰዱት ትሬድ ዎርም ተብሏል ከቻይና ጋር እሳቸው እንደሚሉ ሳይሆን የአሜሪካንን ኤክስፖርተሮች እና አሜሪካንን ፋርመሮች ጎርቶታል ነው የሚባለው። እንዴት በለ ያለፉት ንግድና ገበሬዎችን ማለት ነው አዎ ትክክል። መጀመሪያ ታስታውስ እንደሆነ ሚስተር ትራምፕ ታሪፍ ኢምፖዝ አድርገዋል፣ ታሪፍን ተግባራዊ አድርገው ነበር የቻይና ፕሮዳክቶች ላይ። ቻይና ደግሞ ሪታሊየት ያደረገችው ይሄ አጸፋ ሰጣል። ምላሹ በጣም አስከፊ ነበር። ለምሳሌ የቻይና ሪታሌ ስታደርግ ከአሜሪካ የምትገሳውን በተለይ ቦሎቄ ኦልሞስት ዜሮ ነው ያወረዱ ምክንያቱም ሴቨራል ሀንድረድ ቢሊዮን ዶላርስ ከአሜሪካ ገበሬ ሶያቢን ላይ የተሰማረ ገበሬ በቻይና ግዢ ነው ሚኖረው ማለት ይቻላል። ይሄ ችግር ውስጥ ወድቀው ፕሬዚደንቱ፣ የእርሻ ሚኒስትራቸውም የእርሻ ኮሚቴውም ሴኔት እና ሃውስ ኦፍ ሬፕሬዘንታቲቭስ እግዚኦ ብለው ይሄ ነገር መስተካከል አለበት። ይሄ ቲት ፎርታት የእሳቸው ፖለቲካ አካሄድ፣ ታክቲኩ ጠንክር ያለ ይህን ከናረግት እናረጋለሁ እንደውም፣ ትራንዛክሽናል ፖለቲክስ ነው የሚባለው በእኛ ሳይንስ፣ ማለት ከከኝና ልከክህ፣ ፕላስ ደግሞ የገዥና ሻጭ፣ ይህን ካልሰጠኸኝ አልሸጥልህም። ፖለቲካ ደግሞ እንደዛ ሄደ። ፖለቲካ የረቀቀ ነገር ነው፣ ኮንሲክወንስ የሚያመጣ ነገር ነው። እና የእሱ ውጤት ምን ሆነ? የዚህ አይነት ስትራቴጂ ቻይኖች ልሻሌ ታደረጉ ሻው ተጎዶ የአሜሪካ ገበሬዎች ራሳቸው እንደገና ከኮንግረስ ጋር ተጨቃጭቀውም ብለው ሳብሲዲ እንዲፈቀድ ተደርጎ ለአሜሪካ ፋርመር ድጎማ ተደርጎ እንዲ ሰርቫይቭ እንዲያደርጉ አድርጉ። ነገር ግን ባንክረፕት ሆነው ከጨዋታ ውጭ ሁሉ ይወጡዋሉ ማለት ነው። ስለዚህ ይህ አቺቭመንት ነው ወይ ማለት እንግዲህ ፖለቲካ የአናና ሲታደርግ አይተን በአይተን ማለት ይሄ ነው እና የሁለት መቶ ቢሊዮን ዶላር የእርሻ የማኒፋክቸሪንግ የኢነርጂ ፕሮዳክቶችን በተመለከተ እና በዛ መልክ ነው የምናየው። ታክስን ብንወስድ ለምሳሌ ምን አሉሳቸው ታክስና ሬጉሌሽን ከት፣ እንዲሁም ሚስተር ትረምፕ ለመመረጥም አንዱ ምክንያት ሆናቸው ታክስ ከት። እኔ ስልጣን ላይ ብትመርጡኝ የዛሬ አራት ዓመት እንዳሉት፣ አንተም ዘግበኸዋል፣ ኮንቬንሽኑ ላይ ክሊቭለንድ እንደምታስታውሰው፣ እኔም ምድል አግኝቻ አስተያየት እንድሰጥ ሞክሬ ያለሁ ምንድን ያሉት ታክስ ከት በደንብ አረጋለሁ ነው ያሉት። በደንብ ግብር ቀንሷል። ነገር ግን አሁንም ሳይቀርቡት እኔ ያደረግኩት ታክስና ሬጉሌሽን ከት ስ ግሬተስ በሚለው እንግዲህ አዘ ፖለቲካ ሳይንቲስት መታመን ነው ወይ ነው ይሄም ሳይሆን ነገር ነው የቀረው። ለምሳሌ ሚስተር ሮናልድ ሬገን በ81 ዓመተ ምህረት ነው ታክስ በመቀነስ የታወቁት። ሚስተር ትራምፕ 0.9 ፐርሰንት ነው ከጂዲፒው ያደረጉት። ሬገን ግን አንደኛ ተብሎ በአሜሪካ አርባ አራት ፕሬዚደንቶች አሁን አርባ አምስተኛ ሁለት ነጥብ ሰማንያ ዘጠኝ ፐርሰንት በመቀነስ የታወቁት እሳቸው ናቸው። እና አንድ ሁለተኛ ሚስተር ትራምፕ ታክስ ከት ሲያደርጉ እሳቸው ብቻ አይደሉም። ኦባማም ባለፈው ስምንት ዓመት አሁን ኦባማ ለማለት ሳይሆን ከእሳቸው በፊት የመጡ ፕሬዚደንት ስሉን እሳቸውን ለማወዳደር ነው። ሬጋን ቀደም ሲል ነው። ኦባማ ራሳቸው ሴቨራል ታይምስ ታክስ ከት አድርገዋል። የኦባማ ታክስ ራሱ መቀነስ በተመለከተ ሁለት ታክስ ከት ሬጉሌሽን እሳቸው ያደረጉት ከሚስተር ትራምፕ ሻል ያለ ሆኖ ነው የሚታየ። ፋክቶቹ የሚያሳዩት ይህ ናቸው ለማለት ነው። ፕሮፌሰር ብሩክ ምናልባት እርስዎ እንዳሉት እነዚህን ክንዋኔዎቻቸውን ፕሬዚደንቱ መቼም ለመመረጥም የሚያደርጉት ዘመቻ ነውና ምናልባት እርስዎ እንደሚሉት አጋናውት ሊሆን ይችላል። ግን ውሸት ነው አገሪቱ ትገኝበታለች ለዚች ሀገር ይሄንን ይሄንን ይሄንን አድርጌያለሁ ያለው ብለው በአንድ ሰዓት ከአስራ ስምንት ደቂቃ ንግግራቸው ውስጥ የዘረዘሯቸው ክንዋኔዎች ውሸት ናቸው። ኖ ውሸት ናቸው። ስፔሲክል ታያል አሁን ምሳሌ ስለ ኢኮኖሚ የጠይቅኝ ኢኮኖሚን በተመለከተ ለምሳሌ በዝርዝር ካየኸው ሁለት ሶስት ትሪሊየን በላይ በእሳቸው አስተዳደር ከመጡ ጀምሮ ጨምሯል። የአሜሪካ እዳ፣ የሀገሪቷ ጠቅላላ እዳ ግን ካምፔን ሲያደርጉ የነበረው ምንድን ነው? የአሜሪካንን እዳ እኔ ስመጣ ቶታሊ አወርደዋለሁ በሚል ነው። ስለዚህ በዛ መልክ ነው ኢቫሉዌት የሚደረገው ማለት ነው። አካደሚካ ዳኝነቱ ለአድማጭ ዝተዋለ ማለት ነው። እስቲ የዘር ግንኙነትን ደሞ እናንሳና ፕሬዚደንት ትራምፕ እንደገለጹት የዘር ግንኙነትን ለማሻሻል በጣም ብዙ ጥረቶች እንዳደረጉ ሲናገሩ ቆይተዋል። እንዳሉት የስራ አጥነት መጠኑ ዝቅ እንዲል፣ ከዚህ በፊት በዘጠናዎች ውስጥ ወጥቶ የነበረ የወንጀል ሕግ እንዲቀየር፣ በተለይ ጥቁሮች ላይ ብዙ ጉዳት ሲያደርስ የነበረ፣ በታሪክ የጥቁር የትምህርት ተቋማት የተሻለ የገንዘብ ድጋፍ እንዲያገኙ ከፌዴራሉ መንግስት እና ዘላቂ እንዲሆን፣ እንዲህ እንዲህ አይነት ሁኔታዎችን ሲጠቅሱ ነበር። አስቸኩሮች ህይወት የተሻለ እንዲሆን ለማድረግ እና በዚህ በኩል ስ ነው እርስዎ የሚገመግሙት? የትራምፕን አስተዳደር ዘመን በጣም ጥሩ አሁንም፣ እኔ እንግዲህ ፕሮስ እና ኮንስ አለ። ክሬዲት አሁንም የሚሰጣቸው ይኖራል። በተለይ ይሄ ሂስቶሪካሊ ብላክ ዩኒቨርሲቲዎች የሚባሉ አሉ። ለእነሱ የሚሰጠው እርዳታ ሜንቴንድ እንደሆነ ነው፣ ማለት እንደቀጠለ ነው። ማቀው እኔ እዛ አካባቢ ስለምሰራ እና ይሄ ትልቅ በጎ ሁኔታ አለው፣ በበጎነት ይታያል። ነገር ግን ሬስ ሪሌሽን እና እንዴ ልበልህ ይሄ ማይኖሪቲውን የላቲኖውን የጥቁሩን ብሶትና የሚያቀርበውን ጥያቄ የዛሬ አራት ዓመትም ይሄን ይህን እናደረጋሉ ያሉትን አድርገዋሉ የሚለውን ነገር እንግዲህ ያው ጥያቄ ምልክት ውስጥ ይገባል ማለት ነው። ለምን አራት ዓመት ኦልሞስት በተግባር ታይተዋል። ያ ተግባራቸው ደግሞ ተመዝኖ ነው፣ በቃል የሚናገሩት ሳይሆን በተግባር ላይ ምን አደረጉ ነው በቃል ላይ ለምሳሌ አሁን ትናንት ትናንት ወደ አሁንም ኮት ነው ማድረገው ምንድን ነው ያሉት፣ ሀ ደን ሞር ፎር ደ አፍሪካን አሜሪካን ኮሚዩኒቲ ዛን ኤኒ ፕሬዚደንት ሲንስ አብርሃም ሊንከን፣ ከአብርሃም ሊንከን ወዲህ ማንም ያላደረገው እና ያደረግኩት ነው ያሉት። እንግዲህ እኔ ወቃሽ ልመስል እችላለሁ። እንግዲህ ስራው ተባይ ነው እና ይቅርታ መጠየቅ ያለብኝ አይመስለኝም። ፋክቱ ምንድን ነው ነው ወይ ናቸው ወይ ነው ጥያቄው። አብርሃም ሊንከንን ያው ስሌቨሪን አቦሊሽመንት ያመጣ ሰው ነው። ነበርነት እንዲቆም አመሰግና እንዲቆም ያም ጠንቅ ነው። ይሄ ታላቅ ሰፊ ሀገር በስሌቭ ሌቨር ላይ የተመሰረተ ኢኮኖሚ የነበረው ስርዓት በወቅቱ በተለይ በግልጽ ያንን ይሄ ነገር እየበተነ ሄደው አሁንም በሚል አብርሃም ሊንከን ሱዶ እርምጃ ነው። እሱም የገነነውና ብልህና አመራር ሆኖ ኮንሲኮንሱን ፌስ አደርጋለሁ የፈለገው ይምጣ፣ ነገር ግን የሰው ልጅ እንደ ዕቃ ይዘን መኖር አንቀጥልም፣ አይገባም ብሎ እርምጃ ወሰደ። ፕሮሚስ ያደረጉት ነገር ግን ደሊቨር አድርገዋል ነው ተግባራዊ አድርገዋል፣ ተግባራዊ አድርገዋል። ሪሌሽንስ የዘር ያለው ችግር አሁንም እንዳለ ነው። ሁለት ኬዞች ላይ ለምሳሌ ተንተርሼ ማቅረብ እችላለሁ። ስብሰባው እየተካሄደ ያን ሰሞን እንደምታስታውሱት አቶ ሰለሞን ዊስኮንሰን አንድ የሶስት ልጆች አባት ልጆቹ መኪና ውስጥ ሆኖ ቲሸርቱን ከኋላ ጎትተው አንቀው ይዘው በሰባት ጥይት ጀርባውን ደብድበው ሲመቱት አገር ሁሉ ሪስ ባይደንም ተቃዋሚዎቹ በሙሉ ወዲያውን ያሉት ከሪፐብሊካን ብዙ አልተናገሩም። ከፕሬዚደንቱ ይጠበቃል። ፕሬዚደንቱ እኮ የሪፐብሊካን ፓርቲ መሪ ብቻ አይደሉም፣ የሀገር አባት ናቸው፣ መሪ ናቸው ሁሉም ሊቆረቁራቸው ይገባል። ሲመረጡ ደግሞ ዳት ሰከንድ ሁላችንም ነው የሚወክሉት። ይሄ ትልቅ ቅሬታን ፈጥረዋል። እንግዲህ በአንድ በኩል በጥቁርና ነጭና ዘር ያለውን ችግር እፈታለሁ ላሉ፣ በሌላ በኩል ግን በተግባር ሲሳተፉ ብዙ አናይም ለማለት ነው። እና በነገራችን ላይ አራትና አምስት ሰዓት በፊት አዲስ ወሬ ነው። ለመጀመሪያ ጊዜ ፊት ለፊት ሳይሆን አዎ፣ ፊልሙን አይቻለሁ፣ ፊልሙ በጣም የሚያስደነግጥ ነው በሚል መልክ አልፈውታል። ፕሬስ ኮንፈረንስ ቅድም ሰጥተው ነበር። እንደው ለአድማጮቻችን ይሄ ምሳይ ያሳይ ነው። ተመስገን ትንሽን ብትሆን ተመስገን ያሰኛል። እንግዲህ ህዝብ የሚጠብቀው በደንብ በግልጽ የሆነ አቋም መውሰድ እና ፖሊሶች በእንዲህ አይነት መልክ አንድም ዜጋ በጥይት መቀጥቀጥ እንደሌለባቸው ማውገዝ ነበረባቸው። ፖሊስ ስራውን አይስራ ማለት አይደለም። ፖሊስ የተሰጠው ተልኮ አለው ጸጥታን ለማስከበር መሳሪያ ይዞ ቢዳፈሩ መሳሪያ ይዞ የፖሊስን ሕይወት እና የሲቪሊያኖችን ሕይወት ቢያስቸግር እርምጃ መወሰድ አለበት። ይሄ ግልጽ ነው። ይሄ ግን ባዶ እጁን የሆነ ወደ ሚኬናው ተመልሶ ሄዶ ሲል ከኋላው ጎተታጡት። እንደገና ደግሞ በሚቀጥለው ቀን እዛ ዊስኮንሰን ስቴት ኬኖሻ የምትባል ከተማ ጥቁር ሕዝብና ማይኖሪቲና ላቲኖች የዘር ልጅነት አለና ፖሊስ ስራውን አይሰራምና አሁንም በደላችን በዛ የጥቁር ወጣት በተለይ ወንዱ እየተገደለ እየጨረሱን ነው በሚል ተቃውሞ ሰልፍ ወጥተው እንደሚታወቀው አንድ የአስራ ሰባት አራት አመት ወጣት ልጅ የሆነ ከቀኝ ሚሊሺያዎች ግንኙነት ያለው ቀኝ አክራሪዎች ማለት ነው። ኤአር አስራ አምስት ይባላል ይሄ የደንበኛ ራይፍል ነው። ፉል ያቶማቲክ ሆነ መሳሪያ ይዞ ከተማው ላይ ተቃዋሚዎቹ መሀል ገብቶ አንዳንድ ነገር አታካራ ተፈጠረ። ነገር ግን ሁለቱን እዛው ገሎ እንደገና ደግሞ ፖሊሶች አራት አምስት መኪና እሱን አይተው ዝም ብለው አልፈውት ሊይዙትም አልተሞከረም። ኤቪደንሱ ቪዲዮ የሚያሳየው ይሄ ነው። እንዲያውም ውሃ ሁሉ ኦፈር አርገውት፣ ይሄ ፋክት ነው። አድማጮቹ መከታተል ያስፈልጋል፣ ማረጋገጥ ማለት ነው። ይህ አይነት ሁኔታ ሲፈጠር አንድ ፕሬዚደንት ዝም ብሎ ማለፍ አይችልም። እንዲህ አይነት በደልና ኢፌታዊ የሆነ ነገር ሲደረግ ዝምታን መርጠዋል። ስለዚህ እሳቸው ለጥቁር ሕዝብ ፋስ ለመናገር የሀገር ፕሬዚደንት ናቸው፣ መከበር አለባቸው። የሚጠበቅባቸውን እና ቦታው ቢሮ እና ሕገ መንግስት የሚጠበቅባቸውን ስራ ሰርተዋል ማለት አያስደፍርም ለማለት ነው። ተቃዋሚዎች ምን አደረጉ ለምትለው እነ ባይደን አውግዘዋል። ይሄ ራሱ ህዝቡን አስደስቶታል። እንግዲህ ፕሬዚደንቱ ብዙ ጊዜ ሲናገሩ እንደምንሰማው ሁከትን አበርትተው ይቃወማሉ። እንደውም የስርዓትና የህግ ፕሬዚደንት ነኝ እያሉ ነው የሚናገሩት። ሲመጡ ጀምሮም እንደዛ ሲሉ ነበረ። እነዚህ አሁን የተነሱት የተናጠል ጉዳዮች ናቸው። ከዚህ በፊትም አስታውሳለው፣ በጆርጅ ፍሎይድ ግድያም ጊዜ ሀዘናቸውን ገልጸው ነበረ። በተመሳሳይ ጊዜ ግን ሁከት ተነስቷል ብለው ሲቃወሙ ነበር። በየቦታው የሚፈጠሩ ንብረት ማጥፋት እንዲህ የመሳሰሉ ነገሮችን እስቲ በዛ በኩል ምን እንደሚያስቡ ልጠይቅዎት። እንዲህ አይነት ተቃውሞዎች በሚነሱበት ጊዜ ሁከቶች አብረዋቸው ያጅባል። እኚህ ሰው ደግሞ የሀገሪቱ ፕሬዚደንት ናቸው እና ምንድን ነበር ማድረግ የነበረባቸው? ምንድን ነበር ማለት የነበረባቸው በዚያ ሁኔታ? በእርግጥ የተፈጸመው ግድያ ተቃውሞ አንድ ፕሬዚደንት ይህን ይሄን ብሎ ማለት ከባለቤት አወቀ ቡዳ ሆነ ተገቢም አይደለም። ነገር ግን ከአንድ ፕሬዚደንት አንድ አንድ ዜጋ የሚጠበቅ ነገሮች አሉ። እሱ አልተሟሉሁም ለማለት ነው። ለምሳሌ ህግ መከበር አለበት። ማንም አገር እዛ ላይ እሳቸውን ጠንክራ ለእርምጃ እርምጃ ማን ተቀረ ለአቋም መውሰድ አለባቸው። ጥሩ ይሄ ሁሉም ሁላቸው የሚደግፈው ነገር ነው። ይሄ ፋክት ነው። አሁን ለምሳሌ አሁን ያልከው ላይ አንድ ወጣት ልጅ ይሞታል። በቅሬታና በእልህ ወጣቶች ይወጣሉ፣ ያቃጥላሉ። ይሄ የጥፋት ጥፋት ነው፣ ሁላችንም ማውገዝ አለብን። እኔም ራሴ አወግዛለሁ እንደ አንድ ሰው መደረግ የለበትም ባለው ዴሞክራቲክ ስፔስ ወጥቶ ተቃውሞን ማሰማት ነው እንጂ መውቀስም ነው እንጂ ማቃጠልን፣ ንብረት ማጥፋት፣ መልሶ ወደ ደሀ ደሀውን የሚጎዳበት ሁኔታ አገር ማጥፋት፣ ይህ ተጠያቂነት ያደርጋል። ይሄ ላይ ግልጽ ነው፣ የማንም አቋም ይሄ ሰው ሕይወት ማጥፋትና ፕሮፐርቲ መውደብ የለበትም ይሄ ያለ ነው። እሳቸውን በነገራችን ላይ ማስከበር አለባቸው። ችግሩ የሚመጣው መቼ ነው? ይሄ እንዳለ ሆኖ እሳቸው የሚናገሩት ምንድን ነው የሚሉት? ለምሳሌ የተሰለፉን ሰዎች አናርኪስቶች፣ ዋልጌዎች፣ ኤክስትሪሚስቶች የሚል ንግግር ብዙ ይደረጋል። ለምሳሌ ልጅ የሞተበት አባት አብጎት ካዝን የልጅ ልጅ ጎረቤት አብሮ አደግስ የወጣ ሁሉ አናርኪስት ነው ወይ እርግጥ ከውስጣቸው አናርኪስት የሉ ማለት አለ ነው ወይ የአጠቃላይ ጅምላ አነጋገር ያደርጋሉ ይሄ ነው ሰውን የሚያቆስሎና የሚጎዳው እሳቸውን የሚያስጠቃቸው በነገራቸው ላይ አንደበታቸው እና አካሄዳቸው ንግግራቸው መለየት አለመቻላቸው ይመስለኛል ሁሉን አንድ ላይ ይሄ ራሱ ትልቅ የሚያስከፋ ነው እንደውም ቁጣ ነው የሚፈጥር ቁጣ እየፈጠረ ወደ ሌላ እሳት ወደ ሌላ እሳት እየከተተን ያለው እና እሳት ጫሪ መሆን የለባቸው። አንድ አቋም መውሰድ አለባቸው። አቋም መውሰድ ማለት እንዲህ አይነት ግሩፖች የሚያደርጉትን ማውገዝ አለባቸው። ነገር ግን የጥቁሮቹን ደግሞ መብታቸውን ሪኮግናይዝ ማለት ይገባል። ሰው ብሶ ሲኖረው የት ወቶ ነው የሚናገሩ? አደባባይ ወጥቶ ነው ሰልፍ የሚያደርገው። እንዳሉት ከዚህ በፊት ሻርሎትስቪልም ውስጥ ተፈጥሮ በነበረው ሁኔታ የተናገሩት ብዙዎችን አስቆጥቶ ነበረ። ልጃቸው ግን ኢቫንካ ትራምፕ ሲጋብዟቸው ለመዝጊያው ንግግራቸው አባቴ ምናልባት የሚናገረው ነገር ወይም ትዊት የሚያደርገው ነገር ብዙዎችን ላያስደስት ይችል ይሆናል፣ ቋንቋው፣ አባባሉ ብለው ነበር። እና ብዙዎችም ፕሬዚደንት ትራምፕ ለፖለቲካ ትክክለኛነት እንደማይጨነቁ ይናገራሉ። ነገር ግን የሚሰሩትን ተግባራቸውን እዩ ነው የሚሉት። እስቲ ወደ እነዚህ አይነት ጥያቄዎች በኋላ መለሳለሁና ወደ ዴሞክራቶቹ ደግሞ ጎራ እንበልና ና የእጩ ፕሬዚደንት ወይም የቀድሞ ምክትል ፕሬዚደንት ጆ ባይደን አቀራረብ ትንሽ ዝግጅት የጎደለው ነበረ። ለምሳሌ ግልጽ የሆኑ የምጣኔ ሀብት እቅዶች፣ የማህበራዊ ስራዎች እቅዶች የሏቸውም፣ በአብዛኛው ትራምፕን ማውገዝ ላይ ያተኮረ ነበረ የሚሉ ነቃፊዎች፣ ወቃሾች አሉ። እርሶ እንዴት ነው የሚያዩት? ጥሩ፣ ይሄ ልክ ነው። በደንብ ወቃሾች አሉ፣ ከሁለቱም ሳይድ አሁን የተባለው እርግጥ፣ አንተ እንዳቀረብከው የወቀሱ አሉ። ይህንን ቬሪፋይ የምናደርገው እኔም ራሴ እንግዲህ ከትምህርት ከረዲት አኳያ እስከነ ዌብሳይታቸው ገብቶ የዴሞክራቲክ ናሽናል ኮሚቴ እና ኮንቬንሽኑ ምን አጀንዳ አለው ጆ ባይደን ከራሳቸው ዌብሳይት ሁሉ ገብቶ ምን አጀንዳ ይዞ ይመጣለሁ የሚለውን ነገር ሲገባ እኔ አግኝቻለሁ። በዝርዝር ኢኮኖሚውን ይሄ እንዲህ እናደርጋለን፣ ትምህርት ላይ ይሄ ኮሚኒቲ ኮሌጅ ነፃ ማድረግ እንዲ ብዙ ነገሮች አሉ በትምህርት በኮቪድ ላይ በሴኪሪቲ ሚሊተሪ ቬተረንስ ሬስ ሪሌሽንስን ፖሊስ ኃይልን ፈንድ ማድረጉን በምን አይነት ሁኔታ ይቀጥላል ወይ አይቀጥል የሚለውን ይሄ ነገሮች አሉ። እንግዲህ አሁን ምን መሰለህ መቼም እየገመገምን ያለነው አሁን ጉባኤዎቹ ነውና፣ በእርግጥ እንዳሉት መቼም አንድ ፕሬዚደንት ሲወዳደር ወይም አንድ ፓርቲ ሲወዳደር የፓርቲ ፕሮግራሞች ይኖሩታል፣ እቅዶች ይኖሩታል። ስለ ጉባኤው ስንነጋገር ግን ጉባኤው እነዚህን ሁኔታዎች በበቂ ሁኔታ አንጸባረቀም። ነው ጥሩ ጉባኤውን የተመለከተ ነጥቦች በዝርዝር የጆ ባይደን ንግግርን ሰምቻለሁ ዋና ዋና ነጥቦችን አንስተዋል። በዝርዝር ግን አው እንዳልከው አልቀረበም። ግን ጥሩነቱ የነሱ አፕሮች እንዳዩት ምንድን ነው በጉዳዩ የሚመለከታቸው ለምሳሌ ተቀናቆኛቸው እንኳን ሰባት ነው ዘጠኝ የሚሆኑት በሙሉ አንድ በአንድ ገብተው መተቸታቸው ይሄ በአሜሪካ በሚጠበቀው ሲስተም ይሄ ነገር ባይደን ማሰብ አለበት ነገር ማድረግ አለበት የሚል ሆናል። በሰፊው ቀርበዋል። የዲሞክራቲክ ፓርቲ ቼርማኑም አጀንዳችን ናቸው በሚል ንግግር አድርገዋል። ተራ ዜጎችም ትምህርቱን በተመለከተ ሬስን በተመለከተ ገብተው ሲናገሩ አራት ቀን ተከታትያለሁ። ባይደን ግን አልተናገረም ለማለት እኔ አይዶን ነው እኔ ንግግራቸውም ስንት ነው ሰላሳ አምስት አርባ ደቂቃ ይሆናል። ዋናውና ነጥባቸው አልተናገሩም ሳይሆን በበቂ ሁኔታ ግልጽ በሆነ ሁኔታ እና ፕሬዚደንት ትራምፕ አከናውኛቸዋለሁ የሚሉትን ያህል የተብራራ አልነበረም። ነጥብ በነጥብ የተነሳ አልነበረም የሚል ነው። ፕሬዚደንት ትራምፕ እንደውም መጪዎቹ ዓመታት እኔ ከተመረጥኩኝ ገና የተሻለው ጊዜ የሚመጣው ያኔ ነው። ጆ ባይደን ከተመረጡ ግን ወደ ከፋ ዓለም፣ ወደ ከፋ አሜሪካ ነው የምንሄደው ብለው ያስጠነቀቁት አዎ፣ ይህንን ሊገዳደር የሚችል አቀራረብ አለነቅቃሉ ኖ ኖ አድርገዋል። እንደ ይሄ እኮ የመሰለ የፖለቲካ ውስጥ አገባ ነው። ሚስተር ትረምፕ በደንብ በደንብ በደንብ ገፋ አድርገው ነው ሲያብጠለጥሏቸው ነበረው ባይደን። ይህ እንግዲህ የምርጫ ጉዳይ እና የግለሰብ ጠባያቸውን ባህሪያቸው ሊሆን ይችላል። የኖ ፋክቱ ላይ ቤስት ሆነው ቶ ሳም ኤክስቴንድ ሞር ደግሞ ከፋክቱ ላይ ሳይሆን ደግሞ የተለመደው ስታይል አላቸው ራሳቸው ባይደን በተመለከተ ከስድቡና ከመኑ የሉበትም ማለት ይችላለን። እንዲያውም የፕሬዚደንቱን ስም ሁሉ አንድም ያነሱ አይመስለኝም ትራምፕ ብ ማጠቃላል አለ እሱም እኚህ ግን ተቆጥሮ ብዙ ጊዜ ነው እንቅልፋሙ ባይደን ግራ የገባው ባይደን የሚያጽላላ ቅጽል የሆነ ነገር በሰፊው ነው የሚያጠለጥሉት ድሮም አሁንም የመሳስለው እና ነጥባቸውን በተመለከተ ፕሬዚደንቱ በዚህ መልክ ሲያቀርቡት፣ ባይደን ግን የተለመደው የአሜሪካ ምትን ጨዋ ለማለት ል ለአሁን ለምንገልጸው ሚቢ ላይል ይችላል ላይገልጽ ልይል ይችላል ግን አትሊስት የጤነኛ ጤነኛ ቃል ጤነኛ አቀራረብ እኔ ባይደን የሚያይሁት እኛ ብንመረጥ እንዲህ እንዲናረጋ እንድን የሚለውን ነገር። ከዛ ውጭ ግን እኔ በትራምፕ እና በሱ ስታይ ሜይ ቢ የትራምፕ ጎልቶ የታየው ቅጽሎ ስለበዙበት ይመስለኛል እንጂ በዚያ አስፔክት ግን የጆ ባይደን እንደተለመደው ሳብጀክት ማተሩ አጀንዳዎቹ በኢኮኖሚ፣ በባህል፣ በሚሊተሪ፣ በምን እያለ እንደተቀመጡ ነው። ይሄ ነው ኦብሰርቬሽን። በሌላ በኩል በታሪክ ለመጀመሪያ ጊዜ አንዲት ጥቁር ምክትል ፕሬዚደንት ታጭታለች በዴሞክራቲክ ፓርቲው ይህንን የባይደንን ውሳኔ እንዴት ይመለከቱታል? እኔ እና ራሳቸውንስ ካመላ ሀሪስን አመሰግናለሁ። እንደ ምክትል ፕሬዚደንት ምን አይነት ምክትል ፕሬዚደንት ይወጣቸዋል ብለው ያስባሉ? በጣም ጥሩ። መቼም ይሄ ቁልፍ ጥያቄ ነው። እንግዲህ ካመላ ሀሪስ መመረጧን በጣም ለየት ያደርገዋል። እኔ ራሴ በግሌ የግሌ ስሜት ዝች ላይ እንደዚህ ሰከንድ ብጠቅስ ጆ ባይደን በጣም የስማርት ሞቭ ይባላል። በጣም በሳል የሆነ ውሳኔ ነው ያደረጉት። ለምን ፎር ኦብቪየስ ሪዝንስ በምናውቀው ምክንያት አሜሪካ ሜልቲንግ ፖት ነው። ማይኖሪቲ ቁጥር እየጨመረ ነው። እንደገና ካሜላ ሀሪስ ሴት ናቸው። እንደገና ጥቁር ናቸው። እንደገና የእስያ ሰው ናቸው። ይሁን ሲደመር እንደገና እውቀት ሰፊ እና ጥልቀት እውቀት አላቸው። ያን በማድረጋቸው ሪሊ ጥሩ ራኒንግ ሜት ያደረጉን ይመስለኝ ከነ ኤሊዛቤት ዋረን ከፍ ያሉ እውቀት ቢኖራቸው ከሌሎችም ጥቁሮችም አንድ ሶስት አራትም ነበሩ ታሳቢነት ተወስደው በዙር ተይዘው ነበሩ። መጨረሻ ላይ ካሜላ ላይ ወድቋል እና ካሜላ ማናቸው ለሚለው ባጭሩ እንትን ለማስቀመጥ ከጃማይከን አባትና አባታቸው ጥቁር ነው፣ እናታቸው ደግሞ ከህንድ የመጡ ሁለቱም ለትምህርት አሜሪካን ሀገር መጥተው ካሊፎርኒያ ተዋውቀው የተጋቡ ናቸው። ሁለት ልጆች አፍርተው ካሜላና ታናሽታቸው አሉ። ይህ እንግዲህ ትፒካል አሜሪካኑን ማይግረንት ኮሚኒቲውን ህይወት ያሳያል ማለት ነው አንድ ይሄ ሁለተኛ ካሜላ ለየት የሚያደርገው ያላቸው መሰረቱ ነው የእውቀት መሰረቱ ዙሪያውን ሬከርዱ ሲታይ ሲመረመር የትምህርት ደረጃቸው በሚገባ አጠናቀቁ ናቸው። አስር አደጋቸው ትምህርት ከጨረሱ በኋላ ደግሞ በልጅነት ፊዚክ አክቲቪቲ ከእናታቸው ጋር በተለይ የተንቀሳቀሱ የቀሰሙት እንዳለ እንደገናም ስራ ሲጀምሩ አተርኒ ሆነው ከዲስትሪክት ጀምሮ ወደ ላይ የወጡ አቃቤ ህግ ሆነው መጨረሻ ላይ ደግሞ የካሊፎርኒያ ስቴት ለብዙ አመት አቃቤ ህግ አተርኒ ጀነራል ሆነው ሰርተዋል። ካሊፎርኒያ ማለት ለብቻው አገር ሆኖ ቢወጣ ወደ አርባ ሚሊዮን ህዝብ ያለው በኢኮኖሚ አራተኛና አምስተኛ ቢሆን ሰሜንና ህግ ስቴት አስተዳደር ፍት ውስጥ የሚሰሩት ሰራተኛ በሺህ በሺህ የሚቆጠሩ የሰላሳ አምስት የሀያ ስቴቶችን ሰራተኛ ሀይል ቢደመር የካሊፎርኒያ ላይ አይሆንም እና ይህን በጣም ሰፊ የሆነ ቢሮክራሲ ልበልህ እና ፕሮፌሽናል የህግ ሰዎችን ከታች እስከላይ ቨርቲካልና ሆሪዞንታል ያሉትን በሚገባ ለብዙ አመታት ያስተዳድሩ ሰው ናቸው። ይሄ ብቻ አይደለም። የካሊፎርኒያም ሴናተር ለመሆን ሮጠው አሸንፈው አሁን በወቅቱ ራሱ ከሁለቱ ካሊፎርኒያ ሴናተሮች አንዷ ሆነው እያገለገሉ ይገኛሉ እና ባይደን የወሰዱት እርምጃ ጉዳያቸውን የሚያጠናክር ነው። የመመረጥ እድላቸውን መር ያሰፈዋል። ባይደን አንድ ሁለተኛ ባይደን እድሜያቸው ላይ ጥያቄ እየመጣ ነው። ቅድም ከነሳው ተጨማሪ ቀጥሎ ማነሳለት እያረጀ ነው። ትንሽ ሁላችንም ስናረጅ ስንሄድ ቃስያን ዘዘዘዝ ማለት አንዳንድ ነገርም ሊመጣ ይችላል። በእድሜም ከሚስተር ትራምፕ በአንድ አመት ይበልጣሉ ባልሳሳት እና ሁልጊዜ ፕሬዚደንቱ ሲመጡ ይህም ታሳቢ አድርገው ነገ፣ አንድ ነገር የተፈጥሮ ነገር አይታወቅም እና አንድ ነገር እንኳን ቢሆኑ ብቁ የሆነ ቫይስ ፕሬዚደንት የአሜሪካ በህገ መንግስቱ መሰረት ፕሬዚደንቱ ሆኖ መቀጠል ያንን አጀንዳ ማስቀጠል ይችላሉ የሚለውን ነገር ነው። ይህን በተመለከት ጥያቄ ስናነሳ እኚህ ተመረ ሴትዮ በጣም ብቁ ናቸው፣ በጣም ብቁ ናቸው። እዚህ ላይ እንደገና ደግሞ ጀንደር ኢሹን መርሳት የለብን። አሜሪካ የጾታ ጉዳይ አሜሪካ ሴት የጾታ ጉዳይ ሴቶች በጣም በነቃ ሁኔታ እየቆጠቆጣቸው እየተንቀሳቀሱ ነው። አሜሪካ መቼም ሲምቦሊክ ነው አሁንም የሴት ፕሬዚደንት ኖሯት አያውቅም። አርባ አምስት ፕሬዚደንት ነው ያላት ከጆርጅ ዋሽንግተን ጀምሮ አንዴም የሴት ፕሬዚደንት ተመርጦ አያውቅም። ስናወዳድር አፍሪካ ላይቤሪያ ማላዊ ሴንትራል አፍሪካን ሪፐብሊክ አሁን ደግሞ ኢትዮጵያ አይተናል አውሮፓ ሀገር የተለመደ ነው ላቲን አሜሪካ ብራዚል ብዙ ሀገሮች ብዙ ብዙ ሀገሮች ኤዥያም እንደዚሁ አሜሪካ እንግዲህ ባላት ክብደትና ምን ቢታይ እንደው ትንሽ ለየት የሆነም ይመስላል ግን ምናልባት ቢሰበራናት አንድ ነገር እንኳን ቢሆን ካሜላ ሀሪስ ፕሬዝደንትነቱን ቦታ ይይዛሉ ማለት ነው የመጀመሪያው ሴት ያደረጋቸዋል ማለት ነው እና ይሄ ሁሉ ስንደማመር፣ እሱ ብቻም ሳይሆን ጆ ባይደን ከአንድ የምርጫ ዘመን በላይ አልቀጥልም ብለዋል። እዚህ ላይ አቶ ሰለሞን ፖለቲካው ጉሽኛው ይቀጥላል እርግሴት መሆናቸው ሲንበት ቢኖርም ፖለቲካ ላይ ደግሞ ትንሽ ራፍ ባልሆነ መንገድ እና ከጠረጴዛው ስር በእግር መራገጡ ከላይ የተጨባበት ሁኔታዎችን ሊኖሩ ይችላል። ይኖራሉ። ደግሞ ለምንድን ነው ወጣቶች መቼም ያለ ፋይት ሳቸውን ቻሌንጅ ሲያደርጓቸው በቀላሉ የሚሰጧቸው አይመስለኝም። ሴት ስለሆኑ እንግዲህ ይህን ልምስል ወጣት የሚመጡት አሉ፣ ቡከር አሉ፣ ብዙ ብዙ አሉ፣ ላቲኖች አሉ፣ ጥቁር አሜሪካኖች አሉ፣ ወጣት ከሆነ አስፓር የሚያደረጉ አሉ። ዊዛውት ፋይት ይባላል እንዲሁ በነፃ አውቶማቲካሊ ይሆናል ብዬ እንኳን አልጠብቅም። ነገር ግን እድል በተመለከተ ከሌሎቹ የሚቀጥሉት አራት ዓመት በሚገባ ካስመሰከሩ የእሳቸውን ጉዳይ የመመረጣቸውን ጉዳይ በደንብ አሁን እንዳልከው እስማማለሁ አስፍቶ አጠናክሮ እድላቸውን መሰረቻ ሲስላቸዋል የሚለውን ለማለት ፈልጋለሁ እና በዚህ መልክ እስማማለሁ። ልክል አሁን ሲናገሩ የጆ ባይደንን የመመረጥ እድል ያሰፋዋል የካመላ ሃሪስ ለምክትልነት መታጨት ብለው ነበር። እና ከእነዚህ ጉባኤዎች በፊት እንዲሁም የጆ ባይደን ተቀባይነት ጉዳይ ትንሽ ልዩነት ነበረው፣ ከፕሬዚደንት ትራምፕ ከፍ ያለ ነበረ በብዙ አካባቢዎች ልዩነት ነበር በመካከላቸውና የእነዚህ ጉባኤዎች መካሄድ አቀራረባቸው ለውጥ ያመጣል ብለው ያስባሉ? በየትኛውም ወገን ቢሆን የሚወድቅ ለውጥ ይኖራል ብለው ያስባሉ? ጥሩ፣ ይሄ ቁልፍ ጥያቄ ነው። ዲሞክራቶቹን ስናይ ይሄ ሩቲን የሆነ ፖለቲካ አካሄድ ነው የምናየው። ሂደቱን በተመለከተ አጀንዳ ተቀርጸዋል። ባይደን ሲቀናቀኑ የነበሩት ሰልፍ ገብተዋል። አሁን ቫይስ ፕሬዚደንቱን ቦታ ሞልቷል፣ ካሜላ ሀሪስ ተመርጠዋል። ስራቸውን አሸንፈው ሶስት ወር በኋላ ኖቬምበር ዋይት ሀውስ ነጭ ቤት ለመግባት የተሟሟቱ ነው። ሪፐብሊካኖችን በተመለከተ እንግዲህ አጀንዳቸውን ፕሬዚደንት ትረምፕ ቀርጸዋል። በተለያዩ ጉዳዮች ላይ ምን ፖሊሲዎች እሳቸው እንደሚቀጥል በደንብ አስቀምጠዋል። ለምሳሌ ሪፊጂዎችን በተመለከተ ኢሚግሬሽንን በተመለከተ እንደሚቀጥል ነው ያስቀመጡት። አይሲስንም በመዋጋትና በመሳሰለው የፖሊሲያቸው እንደሚቀጥል ነው። የዴሞክራቶቹም ተመሳሳይ አቋም አላቸው። ፕሬዚደንቱ ሬፊጂን እንዲሁ ኢትዮጵያ ኮሚኒቲ ስላለ ነው ሬፊጂ ላነጥ ብናገር ፕሬዚደንት ትረምፕ እና ባይደን ልዩነቱን ለማሳየት ነው። ባይደን ምንድን ነው ያሉት? ቅድምም በነገራችን ላይ አጀንዳ ይህን አልደካማ አጀንዳ ለተባለው ምላሽ ሊሆን ይችላል። እንዲሁም እዛ ላይ ባይደን ኦልሬዲ ግልጽ አድርጓል። መቶ ሀያ አምስት ሺህ አሜሪካኖች በየአመቱ ልብስ ስልጣን ላይ ሲመጣ እንዲገቡ አድርጋለሁ ያለው ህግና ሬጉሌሽን በፈቀደው ብለዋል። ፕሬዚደንት ትረምፕ ግን ለምሳሌ ኦባማ ስልጣን ላይ ሲወጡ መቶ ሰላሳ ሺህ ነበር ኦባማ በየአመቱ የፈቀዱት በየአመቱ ፕሬዚደንት ትራምፕ ወደ አሜሪካዎች የሚገቡ አዎ ፕሬዚደንት ትራምፕ ወደ አስራ ስምንት ሺህ ነው ያወረዱት፣ እና የአስራ ስምንት ሺህ ቁጥር እንደሚቀጥል ነው ያንን ያህል እንኳን ቫሪ እንደማያደርግ ነው እንግዲህ በሁለቱ መካከል እየተባለው ነው። ሌላ ኤነርጂና ክላይመትን በተመለከተ ፕሬዚደንት ትራምፕ ያው የፌዴራል መሬቶችን የመሳሰሉትን የዘይት መቆፈር ኢነርጂ ፍራኪንግ ይባላል ጋዝ አለ እሱን የመሳሰለው አሜሪካንን ኢነርጂ ኢንዲፔንደንት ኢነርጂ ነፃ ራሷን የቻለች ከአረቡም ከምኑም ዓለም ዲፔንድ ማታረግ አገር አረጋት አለው። ነው ይሄ የሚደገፍ ነው። እስካሁንም የሰሩበት ነው። ግን አሆናለችም ነው ሆናለችም ነው የሚሉት ሳቸው ሆናለችም ብለዋል። አው በሳቸው ብለዋል። እዚህ ላይ እንደው ፀጉር ለመሰንጠቅ ሳይሆን ምንድን ያለው ሁለት ሺ አስራ ዘጠኝ ብለዋል። አሜሪካ ቶታሊ ኢንዲፐንደንት ሆናለች ነው የሚሉት፣ ግን እስካሁን አይደለንም ትንሽ ይቀራል። ከዘጠኝ ነጥብ አንድ ሚሊዮን ባርል በቀን ነው ለምሳሌ አሜሪካ ያስገባቸው አሁን በአሁኑ ወቅት ባለፈው አመት። እንግዲህ አንድ ሀገር ኢንዲፐንደንት ናት የምንለው የምታመርተው ሲበልጥ ነው ከምታስገባው። አሁን መሳ ለመሳየው ነው። እና በሁለተኛ ተርማቸው ግን በአጭር ጊዜ ውስጥ እንደሚሆን ነው የሚታየ ከዚህ መናገር የሚችለው። እና ይሄ እንግዲህ ኢንቫይሮንመንታል ፕራዮሪቲ ያልሰጡትም ማለት ነው ኢንቫይሮንመንት። እና ያው እንደወጡ እናውቃለን። የፓሪሱ አግሪመንት አለ ዴንማርኩ ተመስርቶ ምን ብሎ አሜሪካ ከዛ የወጣች ብቸኛው ሀገር ናት ማለት እንችላለን። ይህም በፕሬዚደንት ትረምፕ ባላቸው አጀንዳ መሰረት ነው ያ ይቀጥላል የሚለው ባይደን ግን ምንድነው የሚለው፣ ይህን ሪቨርስ እናደርጋለን የሚ ለምሳሌ እራሱን የቻለ ቁልጭ ያለ ልዩነት ነው። ሪቨርስ አድርገን እንመለሳለን፣ ከዓለም ህብረተሰብ እንቀላቀላለን ነው። እዚህ ላይ ደግሞ በፖለቲካው መድረክ አሜሪካ ከዩኔስኮ የመውጣት ሁኔታ ነበር። ዓለም እንግዲህ በባይደን የሚጠበቀውም እዛ እንደምትመለስ ነው። ለማሳሰብ ንዩ ይህን ለማሳሰብ ወደዛ የመጣ ብችም እንደዚህ ሁኔታ አለ። ባይደን ሲመጡ አውቶማቲካሊ እኛ ካለም ህብረተሰብ ተነጠነን አልኖርም ነው እሳቸው የሚወቀሱበት። ትራምፕ ምንድን ነው ፕሪንስፕል ኦፍ አይዞሌሽኒዝም ራስን ማግለል ከመለ ለው አለ። ይሄም ራሱ አንድ ልዩነት ነው። ባይደን በደንብ አስቀምጠውታል። ዴሞክራቲክ ፓርቲዎች ከራሻ ጋር ያለው ግንኙነት ምን ይመስላል የሚለውንም በደንብ አስቀምጠዋል። ከራሻን ጋር ያው ተነጋግረንበታል ዲሞክራቶቹ ራሻ ወዳጅ ሀገር አይደለችም ለአሜሪካ። ከራሻ ጋር ይሄ አሁን የሚታየው እንደ አለደለ በጣም ቀረብ ቀረብ ቀረብ ያለ ግንኙነት አሜሪካንን ሊጎዳትና አደጋ ላይ ጥላታል የሚል እንትን ነው የዲሞክራቶች አቀራር። ፕሬዚደንቱ ግን ያው እንቀጥላለን ነው። ይህም ራሱን የቻለ ልዩነት ነው። ኔቶን በተመለከተ አላነሳንም። አቶ ሰለሞን ለምስ እንዲ በአጭሩ በአንድ በደቂ ቃል አስቀምጠው ኔቶን በተመለከተ ሚኒስተር ዶናልድ ትራምፕ አፕሮች ግልጽ ነው። እናንተ ሽክሞች ናችሁ እናንተ ይኸው ከሁለተኛው ዓለም ጦርነት በኋላ እኛ ገንዘብ ብዙ ሞር እናወጣለን አውጡ አሉ። ኦልሬዲ የተቀመጠ ፕላን አለ። በዚህም አሳሰቢያ መሰረት አውሮፓኖቹ አሁን ኮንትሪቢሽናቸውን እያደረጉ ነው። እንዲሁም ንግግራቸው ላይ አንስተውታል። እንዲሁም ንግግራቸው ላይ አሁንም እንዲሁም ወቅስ እንዲሁ እንዳይመስል ነው። እውነቴን ነው ምንዴት አድርጎን ያቀረቡት እሳቸው ምን አሉ? የእኛ ኔቶ ፓርትነሮችን እንደ ምሳሌ ባነሳ አሉ መቶ ሰላሳ ቢሊዮን በአመት ኔቶን በተመለከተ እንዲከፍሉ ተስማምተዋል ብለው የተናገሩት አክሰፕተንስ ፒቻቸው ላይ ፋክቱ፣ ግን ስናየው ከተናገሩት በኋላ ፖለቲካል አናሊሲስ ስናየው ይሄ የጠቀሱት መቶ ሰላሳ ቢሊዮን የአንድ አመት ሳይሆን ባለፉት አራት አመት ውስጥ የሆነ የሆነ ሂሳብ ነው። ስለዚህ ስህተት አለ ከንግግራቸው ማለት እዚህ ላይ ለማንሳት ያህል አሁን እሳቸው ሌሎች በእኛ ላይ ሲጠቀሙ ኖረዋል ነው የሚሉት በኔቶ ምክንያት ብቻ ሳይሆን በንግድ ስምምነቶቹም ጭምር በናፍጣ እና በትራንስ በትራንስአትላንቲክ ንግግሮች ውሉ ጭምር እና ስህተት ናቸው እንዴ ጥሩ ጥያቄ ናፍጣንም ማንሳት እንችላለን እንግዲህ ኔቶን በተመለከተ ጥቅም መቼም ከሁለት አቅጣጫ አሜሪካም ትጠቀማለች ይህ መስራት የለብንም አይደለ አውሮፓም ይጠቀማል አሜሪካ ደግሞ እንደ ሀያልና እንደ ትልቅ ወንድም ሁለቱም መጠቃቀም አለ መኖርም አለበት ምክንያቱም የጋራ የሆነ ጠላት እንዳላቸው ነው። የተለየ ሲስተም እንዳለ ማለት ራሻ እና ቻይና። ትልቁ ቻለንጅ አሁን ከቻይና ወደፊት የሚመጣ ሚሊተሪ ሴኪሪቲ ቻለንጅ ነው። እዛ ላይ ማሪጅ ኦፍ ኮንቪኒንስ ወደዱ ጠሉም፣ አይ ቲንክ አሜሪካም ሆነ ፕሬዚደንት ትረምፕም ሆነ ከሳቸው ኋላ የሚመጣው ከሳቸው ኋላ ኋላ ኋላ የሚመጣው ይሄ ማሪጅ ኦፍ ኮንቪኒንስ አውሮፓና አሜሪካ አብረው አስ ፓርትነርስ ስቲክ ማድረግ አብረው ታንጎ ማድረግ አብረው መስራት ያለባቸው ነው መኖርና ደህንነት ከፈለጉ። እንግዲህ ሪያሊቲ ፖለቲካል ሪያሊስት አፕሮቹ ይሄን ይመስላል። አሁን ናፍጣና ስታል ጥሩ ነጥብ ነው አቶ ሰለሞን። ናፍታን ስታነሳ አንዱ የካምፔን ምንጭ ያደረጉት እሳቸው ያኔ ናፍታ ነበር የሚለው። ኖርት አሜሪካን ፍሪ ትሬድ አሶሲዬሽን እሱን እለውጣለሁ አሉ። እንዳሉት ትእዛዝ ሰጡ፣ ተለወጠ። ዩኤስኤምሲኤ ነው የሚለው፣ ዩናይት ስቴትስ ሜክሲኮ እና እንደዚህ እንደው ያለማሳልቸት አዎ፣ የካናዳ አግሪመንት ይባላል። ዩኤስኤምሲኤ ነው ስሙን ለውጠዋል። ነገር ግን ሳብስታንሱ እንዴት ነው ስንል፣ አሁን እንግዲህ ይሄን ማስረጃ የምለው የዩኤስ ኢንተርናሽናል ትሬድ ኮሚሽን አለ። እዚህ ላይ ኢንቮልቭ የሆነ ስናይ ፕሬዚዳንት ትራምፕ ያመጡት ዲል አለ፣ የለወጡት ያ ነው ተግባራዊ ሆነው ይህንን ዲል እና የለወጡትን ከነበረው ናፍጣ ጋር ስናወዳድር ብዙ ልዩነት የለውም ነው የሚባለው። ይህም በምን መልክ ነው? ዩኤስ አንኢምፕሎይመንትን በተመለከተ ጎዳ ወይ ጠቀመው የሚለውን አሁን እሳቸው እንግዲህ ናፍጣን በአዲስ ለውጠዋለው ሪቫምፕ አድርጓለ ሲሉ አሜሪካ ተጎድታለች፣ ካናዳ እና ሜክሲኮ ኦልሞስት እየተበዘበ ቴክን አድቫንቴጅ ኦፍ ነው የሚባለው በዛ መልክ እንደ ወይ መበዝበዝ ከባድ ቃል ይሆናል፣ ከበድ ያለ ግን፣ በእኛ ተጠቃሚ ሆነዋል፣ እኛ ምንም ሳናገኝ። ይህን ስንል አሁንም ተጠቃሚ ናቸው ማለት ነው። ብዙ ለውጥ የለም። እንግዲህ ዲሉ ማይነር ኢምፓክት ነው ያለው። እሳቸው ተግባር ያደረጉት የአሜሪካ ኢንተርናሽናል ትሬድ ኮሚሽን በሰጠው ሀሳብ መሰረት ነው። እነዚህ በተከታታይነት ፎር ዴኬድስ የሰሩትን አጀንዳ ነው ዊች ኢዝ ጉድ ጥሩ ነው መቀበላቸው እና የአሜሪካንን ለምሳሌ በአዲሱ የዩስኤምሲኤ ጂዲፒ መሰረት ምን ያህል ይሄ አዲሱ የሶስት ሀገሮቹ ትሬድ አግሪመንት ኢምፓክት አድርገዋል ሲባል ስልሳ ስምንት ቢሊዮን ዶላር ነው። ፋክት ኢምፔሪካል ኤቪደንስ ከፊት ጄ ነው ማናገሩ ዜሮ ነጥብ ሰላሳ አምስት ፐርሰንት ነው በጂዲፒ ላይ ኢምፓክት ያደረገው የአሜሪካን ጂዲፒ ኢምፕሎይመንትን በተመለከተ ያመጣው በጎ ነገር መቶ ሰባ ስድስት ሺህ ስራዎች ነው። ይሄንን ከጠቅላላ ስራ ፈጠራ ጋር በሳቸው አስተዳደር ጋር ከተደረገ በጎ ነው ዜሮ ነጥብ አስራ ሁለት ፐርሰንት ነው እና የሱ ፕሮግሬስ ተደርጓል። ጥሩ ሄደናል። ነገር ግን ተለዋውጧል። ተለዋውጦ ትልቅ የሆነ ሰፊ ሆነ እንትን ሲሚላር የሆነ ውጤት አንጥተዋል ለማለት ነው። ከዛ ውጭ አድማጮች እንግዲህ አገናዝቡ ማየት እስኪ እስቲ ደግሞ ስለ ኮቪድ አስራ ዘጠኝ እናንሳና ፕሮፌሰር ብሮክ ባለፉት ጥቂት ወራት ውስጥ የአሜሪካንም ሆነ የዓለምን ምጣኔ ሀብት ማህበራዊ ግንኙነቶች ድንገት ተፈጥሮ በእጅጉ ጎድቷል። የስራ ቁጥሩን የምርት ቁጥሩን ገበያውን በጣም ጎድቶታል እና በመጪው ዘመን ማንም ይምጣማን ኮቪድ አስራ ዘጠኝ አይነት ተጽዕኖ ይኖረዋል ብለው ያስባሉ? በቀላሉ ውስጥ ማገገም ይቻላል ወይ ከዚህ አደጋ? ፈተናው ለመሪዎቹ ምን ያህል ነው የሚሆነው? በጣም ከባድ ፈተና ነው ሰለሞን። ባይደን ተመረጡ፣ ባይደን ተሸነፉ፣ ፕሬዚደንት ትራምፕ ተመረጡ፣ ፕሬዚደንት ትራምፕ ተሸነፉ፣ አላፊነቱ ከነሱ ትካሻ ላይ አውድድም። በተለይ አሜሪካ ሊደርሺፕ አመራር መስጠት መቻላ ነው፣ ብቁ የሆነ ሳያንስ ላይ ተመስርቶ አመራር። ይሄ ኮቪድ እስካሁን እንግዲህ እንዳለን አለን ህይወታችንን ዓለምን ሁሉ አዛብቷል። ኢኮኖሚውን፣ ኖርማል ላይፍ የምንለውን ሁሉ ለታሪኩ ላንጠላንት ብለዋል። በትምህርት እንኳን ዩኒቨርሲቲ መሄድ ተዘግቷል። ዩኒቨርሲቲ አብዛሃኑ መሄድ አይቻልም፣ ቢሮ መሄድ አይቻልም። እንደምናውቀው ሌክቸር ቆመ፣ ተማሪዎቻችንን ማስተማር አልተቻለም። እድሜ ለቴክኖሎጂ ሄራ ግን በኦንላይን ነው ከቤት ሆነን ሌክቸሮችንም ሆነ መወያየትም ሆነ ቢሮ እንኳን ኦፊስ አወርስ በዛ መሰረት ነው የምንሰጠው። እና ልጆቹ ራሳቸው ስነ ልቦና ሁሉ ብዙ የሚጎዳ ነገር አለ ማለት ቴንስ መሆን አንክሸስ መሆን ትንሽ ተስፋ ማጣት። ይሄ ነገር እንዴት ነው ምክንያቱም የሞተው ብዛት የጨመረ ሲሄድ የአሜሪካን እንግዲህ የሚጠበቀው ምንድን ነው? አሁን መቶ ሰማኒያ ምናምን ሲሆኗል። ዲሴምበር እስኪመጣ ሰው ሩብ ሚሊዮን አሜሪካዊ ይሞታል ነው ፕሬዲክሽን፣ ሁለት መቶ ሀምሳ ሺህ ሳይንሱ ኢምፔሪካል ዴታውም ኤቪደንሱም የሚያዩ ስለዚህ አሁን ምርጫ ላይ ያንደ ነው ሁለቱ የግዙፉ ፓርቲዎች መሪዎች ይሄን ነገር ከዚህ ችግር እንዴት የአሜሪካንን ህብረተሰብ ሊያወጡት ይችላሉ ብሎ የሚለው ባይደን ይህን ይህን አደረጉ ለማለት ሊመዘኑ አይችሉም፣ ምክንያቱም ፕሬዚደንት አልነበሩም። ስለዚህ ትረምፕ ላይ ማተኮር ግድ ይላል፣ ምክንያቱም እሳቸው ነበሩና ይሄ በሽታ ሲጀመርም አሁንም አገሪቷን ቀንበቀን የሚመሩት እሳቸው ናቸውና፣ ለዚህም ነው ፕሬዚደንት ትረምፕ ፐርፎርማንስ ላይ ትንሽ ፎከስ የሚደረገው ተመዛኙ እሳቸው ስለሆኑ ነው እንጂ ባይደን ቢሆን እሳቸውም በደንብ መመርመር አለባቸው። እና ፋክቱ ምን ያሳያል? እንደገናም ሁለቱ መሪዎች ምን አሉ? ሲመረጡ በየፓርቲ አባሎቻቸው ብለን ስናይ እንግዲህ አንደኛ፣ ቴስቲንግን በተመለከተ አሜሪካ፣ ምርመራን በተመለከተ አሁንም ብዙ እንደሚጠበቅ ነው የምጠብቀው። ይህንን ከሁለቱ ማንም ያሸንፍ ማንም ይህን ነገር ቴስቲንግን እንደ ሳይንስነቱ ተቀብሎ በሰፊው አሜሪካ ሕብረተሰብ ውስጥ መመርመር ምርመራ መደረግ እንዳለበት ነው ምክንያቱም እስካሁን የተደረገው አርባ ሚሊዮን ፕሬዚደንት ትረምፕም ጠቅሰዋል። አርባ ሚሊዮን ለሶስት መቶ ሰላሳ ሚሊዮን አሜሪካ ህዝብ ጠብታ ነው። ብዙ ይቀረናል። ብዙ አሜሪካ አልተመረመረም ማለት ነው። ለምን በገንዘብ እጦት፣ ውሳኔ ማድረግ ባለመቻል፣ ሌት በመሆን ሳይንስን በማመን ባለማመን፣ ይሄን ለአድማ እተዋዋለሁ። እንደገና ደግሞ የሳይንስ ሰዎችን መስማት መቻል ባለመቻል፣ ሳይንሱን ይዘው አይ እናንተ እንዲነው ቀበላሉ አልቀበልም። ይህ ማለት ምክር መጠየቅ ከኤክስፐርቶቹ ከጤና ባለሙያዎቹ የእነሱን ፍረስትሬሽን ይኖራል መቀበልና ለመቀበል በፖለቲሻኖቹ ሲያጡ የመሳሰለ ሁሉ መቼም በዛ መልክ እንዲታይል ማለት። ስለዚህ ቴስቲንግ በተመለከተ ምሳሌ አሜሪካ ወደኋላ ኋላ ቀርታለች። ባይደን እንዲያሸንፉ በሰፊው አረጋለሁ ነው የሚሉት። ማድረግም ይጠብቃል ይጠብቅባቸዋል። እንደገና ኮሮናን በተመለከተ ከቻይና ጋር የነበረው ፖሊሲ ይሄ በሽታ እንደምታቋቶ ስለሞ ቻይና አይደለም የጀመረው የነገር ቻይና ነው የጀመረው አይደለም። ያኔ ቻይና ላይ ባን ኦን ትራቭል ይባላል፣ የጉዞ እገዳ። የጉዞ እገዳ ያደረጉ አገሮች ተርፈዋል ብለህ አልሞተም ማለት ሚስት አይደለም ሰው ጠርፈዋል። እንግዲህ እዚህ ላይ አሜሪካን ብንወስድ ትንሽ ሄዚቴት የማድረግ ሁኔታ ነበር ፕሬዚደንቱን ሲናገሩ ትራቭል ባን ወዲያው አድርግ ያለ ብለዋል። አዎ አድርገ ሰየው ግን ምቸን ያደረጉት ነው ጥያቄው። ብዙ ከተወራ በኋላ የተደረገው ላይክ ፌብሪ ሌት ፌብሪ ሆን ምናምን ላይ ሁለት ሺ ሀያ ላይ እና የራሱ ይሄ በሽታ ሰፋ ሰፋ እንዲል አግዘዋል። ልበልህ በዛ መግብ ነው የሚታይ። እንደገና በሽታ እየታወቀ ለምን አደረገ የሚለው ለምሳሌ ራሱን የቻለ ክርክር ነው። ፖለቲካል ሳይንቲስቶች ለምን ቆዩ ብንል ማለት ኢምፖዚንግ ገባን። እንግዲህ ከቻይና ጋር ያለውን ትሬድም ደግሞ ጃፐርታይዘ ለማድረግ ቆይተዋል የሚል ወቀሳ አይደርስባቸዋል፣ ፕሬዚደንቱ ይህም ፋክተር አለ። ለመክተት በሚል አዎ፣ ገበያውን ላለመክተት፣ ገበሬውን እንዳይጎዳ በሚል ትንሽ የመዘግየት ሁኔታ አለ። ይሄ እንግዲህ የራሱ ሂሳብ የሚያስከፍልበት ሁኔታ እየታየ ነው ማለት ነው። ከዛ ውጭ የኮሮናን ሞት ሁኔታ ስናይ አሜሪካ ከፍ ያለ የሙታን ቁጥር አላት። ከዓለም ቶፕ አራተኛ መሰለችኝ በመቶ ሺህ ፖፑሌሽን ስናስበው። በነገራችን ላይ አሁንም ፕሬዚደንቱ ለመውቀስ አይደለም ንግግራቸው ላይ ኮት እያደረኩ ነው። ዩናይትድ ስቴትስ ሃዝ አማንግ ዘ ሎስት ኬስ ፋታሊቲ ሬትስ ኦፍ ኤኒ ሜጀር ካንትሪ ኢን ዘ ወርልድ ነው ያሉት። ይሄ ስህተት ነው። እጅግ ዝቅተኛው ቁጥር ነው ከዋና ዋናዎቹ የዓለም ሀገሮች ያለው የሞት መጠን ውሸት ማለት ት ይከብዳል። ስቅርና ግድ የለም እውነት ያልሆነ ልበለው ምክንያቱም አሜሪካ ነው አሁን ከዓለም ግንባር ቀደኝ ሆነች ሀገር። እንግዲህ ኮሮና ያልከኝ ነው ሌላ እንግዲህ ጤና ጋር የተያዘ አቦርሽን ላይ ተነጋግረዋል። ፕሪ ኤግዚስቲንግ ኮንዲሽንስ ላይ እሱ ላይም ሁለቱ ፓርቲዎች ልዩነት አላቸው። ሚስተር ባይደን ከዚህ በፊት የነበሩትን ፖሊሲ ነው የሚቀጥሉት። ማለት ከሀያ እስከ ሀያ አራት ዓመት ድረስ ያለ ፅንስ ማቋረጥ ህጋዊ እንደሆነ በዚህ ይቀጥላል ብለው ተናግረዋል። ፕሬዚደንቱ ያው ይህንን የሚቃወሙ ናቸው። ያው ግልጽ ነው። ኮንሰርቫቲቭ ሪፐብሊካን ናቸው እንዳለ ፕሬዚደንት ፕሬዚደንት አሁን ያሉት ፕሬዚደንቱ በዚህ የሚቀጥሉበት ሆሪሊካን የሪፐብሊካን ፓርቲ አቋም ነው፣ እንዳያቋም የወግ አጥባቂዎች አቋም ነው። አዎ ልክ ነው። እንግዲህ ቅድም ያልኩት አለ ፓርቲ ኮንፈረንስ ማለት በረቀቀ ሁኔታ ክብርን የጠበቀ ከፍ ባለ ሁኔታ አዝ አደልትስ እየተከራከሩ ሀሳብ ማቅረብ ነው። እዚህ ላይ ለምሳሌ አሁንም ኮት አደርጋለሁ ምንድን ነው ያሉት ጆ ባይደን ፓርቲ ሂ ሊድስ ሳፖርትስ ኤክስትሪም ሌት ተርም አቦርሽን እና ዲፌንስለስ ቤቢስ ራይት አፕ ቱ አንተ ደሞ ሞመንት ኦፍ በርት ይደግፋል ያሉት፣ ይሄም እውነት አይደለም ማለት ነው። ይሄ ማለት ሌት ማለት ከዘጠኝ ወር ድረስ ይፈቀዳል ማለት ነው። የተተችበትን ለምሳሌ ትናንት ጀምሮ ፕሬዚደንቱ ይሄ ነው ወይ ዲሞክራቶች የሚያደርጉት ማለት ነው። ኢቨን ሪፐብሊካኖቹ ተችተዋቸዋል ይሄ አይደለም። እና ጤናን በተመለከተ ኮሮናን በተመለከተ ህይወት ተዛግቷል። አሁን እንግዲህ ማን ነው ከሁለቱ ጎበዝ ይችን ሀገር ወደ ሜንስትሪም እንደገና ይሄን ችግር ቻለንጁን መክተን አሜሪካንን ከአደጋ ተጠብቆ ማን ነው እንግዲህ ጥሩ ሀሳብ ያለው የሚል ነው። መጪው ሶስት ወር እንግዲህ የቀረው ሶስት ወር ገለባ መሰለኝ አስራ ሁለት ሳምንት ማለት ነው። ወደ ሁለት ወር ከምናምን አካባቢ ማለት ነው። ሁለት ወር ከምናምን ማለት ነው። ጥቅምት ዘንድሮ ጥቅምት ሀያ ሶስት ነው የሚካሄደው ኖቬምበር ሶስት ማለት ነው። ኖቬምበር ሶስት ነው እንግዲህ ማን ነው ማን ደኛው ጀግና ነው ይህ ጥብሎ አግኝቶ የሚል ነው እንግዲህ። ቅድም እንደውም አንድ የተመለሰ አይመስለኝም ከሚደግፏቸው የምንለው ማን ነው ማን የሚደግፈው ስንል፣ ጆ ባይደን ኦብቪየስ ነው። አሁንም እንግዲህ ዲሞክራቶቹ ራሳቸውን የወርኪንግ ክላስ ፓርቲ አድርገው ነው የሚያቀርቡት፣ የሚድል ክላሱ ፓርቲ አድርገው ነው የሚያቀርቡት፣ የማይኖሪቲስ ማለት የጥቁሩ የላቲኑ ነው። የነጩ ድሃ የሆነ ሎወር ሚድል ክላስ የሆነ የእነሱን ድምፅ እናገኛለን በሚል የሚሯሯጡት ፕሬዚደንቱ ደግሞ በሪፐብሊካን ፓርቲ መሪነታቸው እሳቸውም ሞር የሚያተኩሩት ይሄ ፓወር ቤዝ ይባላል። ጠንከር ያለ የእሳቸው ሰላሳ ሁለት ፐርሰንት የሆነ የዛሬ አራት ዓመትን ደግፎ ለስልጣን ያበቃቸው ወገን አለ። እሱም ሞር ገጠር የሚኖር ሞር በዘር ደረጃ ነጭ የሆነ እና ሞር ደግሞ ዌልቱዱ የሆነ የመሳሰለው አሁንም እሱ ላይ እሳቸው ፕሬዚደንት ትረምፕ ፎከስ አድርገው እየተንቀሳቀሱ ይገኛሉ በየቀኑ እንግዲህ ከከተማ ከተማ ከክልል ክልል እየዞሩ ካምፔን ማድረጉ ሂደት እንዲያው በሞቀ ሁኔታ እየሄደ ይሆናል። እኛም እንግዲህ ከሙያም ከምንም ኪሪሲቲም አኳያ የምንከታተለው ይሆናል ማለት ነው። እንግዲህ ፕሮፌሰር ብሩክ የአሜሪካን ፖለቲካ በተለይ ደግሞ በእንደዚህ አይነት የተጋጋለ ወቅት እያንዳንዱን ነጥብ እያነሱ መተንተን እጅግ በጣም ረጅም ጊዜ የሚጠይቅ ነው። ወደፊትም እንመለሳለን። ገና የፕሬዚደንቶቹ ሶስት ክርክሮች ይኖራሉ። የምክትል ፕሬዚደንት እጩዎቹ አንድ ክርክር ይኖራልና። እየተመለስንም ያለውን ሁኔታ እንደዚሁ እንገመግማለን። እየቀረብን ብሄድ ቁጥር ለዛሬ ግን ለሰጡኝ ሙያዊ እና ጥልቀት ያለው ማብራሪያው እጅግ በጣም አድርጌ አመሰግናለሁ ፕሮፌሰር ብሩክ። ሴሪስተርልኝ እኔም ለተሰጠኝ ዕድል አሶ ሰለሞን በጣም አመሰግናለሁ። ለአድማጮችህም የከበረ ከበረ ሰላምታ ላቀርብ ፈቀድልኝ። አመሰግናለሁ።